ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። የዛሬ መሰናዶ ምዕራፍ ከፋች ዘመናዊ ሽሬው ገጣሚ ጸጋዬ ገብረ መድን ነው። Ilma galma abba gada rutu jama bisu jama lakka ilma galma yada oromo shama wak gadiini. nama olini suma akka suma yetesenyo nda aksuma yetebalkaw fitsum jema lekka antana aga uga jigaluga abba sarda abba gada abba

ya makadishon ya mutai shara kan bala inda kan pala mana dala aka mandala makadala aka makadala ya fulani kano dala yadda mutasanyi የጎና ቤት አባ ወራ የላሊ ቤት ላሊ በራ የከረዩ አባ ከራ በጎፈሬህ ስሪት ላባ አዶ አዶዬ ውብ ቀዘባ አዳ የከለቻ ተሸላሚ የአዱ ግንባር ተቀዳሚ የአዲስ ዘመን መጸው አደይ አዳ አዱኛን እልል እሰይ የምታሰኝ የምትሰኝ አዱ አዱኛ አባ ቢሌ የአካኪሌ የአባ ቢሌ ለካንተ ነህ ጋዳ ገዳም የዓለም ሰላም ጋዳ ቢሊሱማ ሳቃ ፈካ ጉራቸው አከዋቃ የጻሕፍተ አምላኩ አኒ ያለበሰህ ድርብ ካኒ የጥቁር ፈርኦን ልሳን የአዴ አዳ ፀሐይ ብርሃን የአዱሊስ አዱኛ ኪዳን አባ ገዳ አባ በአል የቅድመ አክሱማዊት ቃል የአስርቱ በሮች መሰላል የማለዳ ንጋት ጸዳል

أبا غدا إلما مكان لك هناك أسرع جت هناك مكان ብቻ በመባል የሚታወቀው የኦሮሞ ሕዝብ የምስጋና በዓል ዛሬ በአዲስ አበባ ተከብረዋል። በበዓሉ ታሪካዊ አመጣጥና ፋይዳው ዙሪያ ጥቂት የሚያጫውቱን እንግዳ ለምሽቱ ይዘናል። አቶ ቸርነት ዋቅ ወያ ይባላሉ። የታሪክና ባህል አዋቂ ናቸው። በየጣልቃው ጥዑም ሙዚቃዎችና ተጨማሪ መሰናዶዎችም ተካተዋል። ከታሪኩ እንጀምር! ይሄ እንግዲህ ተጽፎ የሚገኝ አለ ታዋቂው ሁማይዴኤ ጋዜጠኛ

የምስጋና የእምነት ነው። ክርስትን ደግሞ እንደሚታወቅ የምስጋና ቀን ነው። ምስጋና ለማን? ለእግዚአብሔር ብቻ ነው ምስጋና ሰው ለአንድ አዝላክ ለዋቃ ነው ምስጋና የሚቀርበው እና ይሄ በመጀመሪያ ይፋ ወይ መልን ስም ያደረገ ነው። በመጀመሪያ ደረጃ በከለንደር ጋር የተያያዘ ነው። ምሳሌ ሐምሌ አምስት ቀን ሐምሌ አምስት ቀን ውሃ ይሞላል። ውሃ ይሞላል። ውሃ እኛ እኔ እንኳ ብቶ ል ባለበት አካባቢ ውሃ አባይ አባይ ውሃ ይሞላል። ወደ ማዶ ወደ ማዶ መሻገር ያቅዳለ አስራ ሁለት መልካዎች ናቸው ያሉት ቦርድ ማለት ነው። መልካ ማለት እነዚህ ውሃው ሲሾም ና እስከ አስራ ሁለት ድረስ ያለው ጨድለው የሚሉት ነው። ካለንደር ያለፈ አመት መጨረሻ ማለት ነው። የመጀመሪያው ደግሞ አስራ ሶስት ነው። ሐምሌ አስራ ሶስት ሐምሌ አስራ ሶስት አስር ሳምንታት የመስቀል በዓል ቀር ነው ሐምሌ አስር ቀን የሚሆነው ማለት ሐምሌ አስር ለምሳሌ ኩርነን የሚባል አለ አስር ማለት ነው አስር ሳምንት ማለት ነው ለመስቀል የሚቀር መስቀል ሳይከበር ወላ ያን ሳ የሚባል አለ እሱ ሳይከበር ሬቻ ይወጣል። እንግዲህ አስሩ ሳምንት እያንዳንዱ መጠሪያትን አለው። ኮሮናን ሰልደን ሰቤት ቶኬ የሚባል ነው የሚወጣው። ቶኬ ሁለቱም አስራ ሰባት ማለት ነው። አስራ ሰባት መስጠል ነው ምውለው አስራ ስምንት ጀምሮ እስከ ሀያ ሰባት ድረስ ነው የሚከበረው ዘጃ። ይሄ እንግዲህ ከካለንደሩ ጋር በተያያዘ መልኩ ነው። ባህላዊ ነው። የዶሞ ህዝብ በዚህ አካባቢ በብዛት ይሄንም በዓል ያከብራል። ከድምት ጀምሮ የሚከበር ነው። እኔም በህይወት ስጥ እስካለው ድረስ የሚከበር ነው። ይሄ የኤሬቻ በዓል ሰዎች ምንን በማስመልከት ነው የሚያከብሩት? ይሄ በዓል በሚከበርበት ቀንስ ምን መልእክት ነው የሚያስተላልፉት? እሬቻ ራሱ የምስጋና በዓል ብቻ ሳይሆን ሬቻ መስዋዕት ነው። መስዋዕት ለምሳሌ እጠዋት ለምደም እጠዋት ማለት ነው። እሸዋ ምሳላ ያልሆኑ ማለት ነው። እነዚህ በመልካው ተወጥቶ ነው ሚሆነው። አንዱ ሬቻ የመገናኛ ምልክት ነው። ያክብሮት መገለጫም ነው። ብዙ ዝ ሲታይም በእግዚአብሔር በክብርና ለሰው መልካም የሚያወጥ መገለጫ አይነት የሚውሉ የቃል ኪዳን ማሰሪያ ነው። የምርት ምልክት ነው። የሰላም ምልክት ነው። የእርቅ ምልክት ነው። የልምላሜ ምልክት ነው። የምስጋና ምልክት ነው። የምልጃ ምልክት ነው። የማንነት መገለጫ ነው። ኢሬቻ ለሰላም ከምግል በስተቀር በምንም አይነት ልክሁ ነገር አይውልም። ኢሬቻ በዓል በሚከበርበት ጊዜ የሚደረጉ ልዩ ክንውኖች አሉ ወይ? የሚያከብረው ህዝብ በዋዜማውና በማግስቱ የሚያደርጋቸው ልዩ ክንውኖች አሉ ወይ? እንግዲህ ባህላዊ እንደመሆኑ መጠን በዓመት ደግሞ አንድ ጊዜ የሚከበር እንደመሆኑ መጠን እንደ መስቀል ሁሉ ይህም አብሮ የሚከበር ስለሆነ ይዘጋጃል። በየቤቱ በየቤቱ ይዘጋጃል። የሚጠጣ ነገር አለ፣ የሚበላ ነገር አለ። ለምሳሌ በዚህ አካባቢ ጭንቦ ያሉ ለእንግዳና ለተፈጣሪ ሰው ብቻ የሚቀርቡ በዓመት በዓላዎች ይዘጋጃሉ። እርድ አለ። የተለያየ ነገር አለ። በአካባቢ ማለት ነው። በሚከበርበት ጊዜ ለዚህ በዓል ሰው ተጠናክሮ አዘጋጅቶ ያለውን በአቅሙ ማለት ነው። ሴትም ሆነ ወንድ ሁሉም ሰው የሚሳትፍበት በዓል ስለሆነ የጋራ በዓል ነው። ይህ ትንሽ ትልቅ ሳይባል ሁሉም ሰው የሚያከብረው በዓል ነው። በመሪነት ግን እነዚህ አባገዳዎችና እና ጋለፌቄዎች እነዚህ ናቸው። ስምም የሚመሩት ማለት ነው ወደ ታውቀ ማዕከላዊ ሬሳ ቦታ ሲትሄድ ማለት እ እንደ ኮራ እርተቢ እና ኮራ ስብስብ እንደዚህ ያሉትን ነገሮች ማለት ነው። ነገር ግን እዚህ በዚህ አካባቢም ያው ነው። አሁን ለምሳሌ እኔ ተወልጄ ያደኩበት ወዳ ብሉቅ አካባቢ ሬሳ ይከበራል። ሬሳ የሚከበረው በአስራ ስምንት ነው። በመስከረም አስራ ስምንት በዛ አካባቢ። ለምንድ ነው ሬሳ የሚከበረው ሚባል። አሁን ለምሳሌ ፈረስ ፈረሰኛ በብዛት አለ። ያ ፈረሰኛ ዘሎ ማለት መቻሉን ነው። በዛ አካባቢ ለምሳሌ ወዳ ወዲ ማደው አለን ያ ቦታ ላይ ዘሎ የማለት መቻል ነ አሁን ልጅ እንዴ የሚባል ቦታ አለ። ለምሳሌ እንደነዚህ ያለ ቦታ ወደ አስር ሺህ ወይም ወደ ሀያ ሺህ ጥረተኞች በአንድ ወጥጠው ያንም ያሳያል ቴሪስ ማለት ነው። ይሄ ሁሉ አለ። በዓሉ በየትኛውን ቦታ የታወቀ ነው። በኦሮሞ አካባቢ አግሶም በመጫ ኦሮሞ አካባቢ በብዛት ይታወቃል። አባይ ወድማ ደግሞ ወዳማ ደው የሚከበር በዓል ጋቢና መዝናኛ ከአሜሪካ ድምፅ መደመጡን ይቀጥላል። ከአቶ ቸርነት ዋቅ ወያ ጋር የጀመርነውን ጨዋታ ቆየት ብለን እንመለስበታለን። አሁን ግን የአፍሪካን ጥበብ ሳምንት በጥቂቱ እንቃል። በኮቪድ-19 ምክንያት ተዘግተው የሰነበቱ የኢትዮጵያ ሲኒማ ቤቶች ዳግም ስራ ሊጀምሩ እንደሆነ ሰምተዋል። በሳምንቱ መገባደጃ ላይ የኢትዮጵያ ፊልም አምራቾች የዘርፍ ማህበር በሰጠው መግለጫ እንደገለጸው የተመልካችን ጤና ባስጠበቀ መልኩ በጥንቃቄ በተመረጡ ሲኒማ ቤቶች በተመረጡ ፊልሞች ብቻ ተመልካቾችን የማዝናናት ስራው ይቀጥላል። የፍቅር ጥግ የተሰኘው ሽመልስ አበራና ዓለምሰገድ ተስፋዬ ይተውኑበታል የተባለ ፊልም በአዲሱ አሰራር መሠረት የሚታይ የመጀመሪያው ፊልም እንደሚሆን አምራቹ ኤብሮ ፕሮሞሽንና ኤቨንትስ በማህበራዊ ገጹ በኩል አስታውቋል። ኢትዮጵያዊ አሜሪካዊው መርሃዊ ገሪማ ያዘጋጀውና በኔትፍሊክስ የፊልም ማሳያ አውታር ላይ በመታየት ላይ የሚገኘው ሬዚዲው ፊልም ከፍተኛ ተደናቂነትን እያገኘ ነው። ሬዚዲው ካደገበት ዋሽንግተን ዲሲ ለዓመታት ርቆ የኖረና በቅርብ የተመለሰው ወጣት በከተማዋ አዳዲስ ለውጦች ምክንያት የሚገጥመውን የስሜት ውጣ ውረድ የሚቃኝ ፊልም ነው። ታዋቂው የፊልም መዛኛው ታር ሮተን ቶማቶስ ለፊልሙ ከመቶ 96 ሰጥቶታል። መርሃዊ ገሪማ የታዋቂው ጸሐፊ፣ ፊልምና አዘጋጅ ኃይሌ ገሪማ ልጅ ነው። ኢየሩሳሌማ የተሰኘው ደቡብ አፍሪካዊው ማስተር ኬጂና ነሙሴምቦ የሚጫወቱት ዘፈን በዓለም ላይ ተደማጭነቱ በዚህ ሳምንትም ጨምረዋል። የደቡብ አፍሪካ ፕሬዚደንት ሴሪል ረመፎሳ ሳይቀሩ ሀገሬው እንዲጨፍርበት የጠቆሙትን ይሄም ሙዚቃ በመላው ዓለም ያሉ ቋንቋውን የሚናገሩም ሆነ የማይናገሩ እውቅ ሰዎች ሲያዳምጡት ወዝ ወዝ ሲሉበት፣ ምስሎቻቸውንም ሲያጅቡበት ታይተዋል። ማስተር ኬጂ በኢንስታግራም ገጹ ላይ ሽዛም በተሰኘው የማዳመጫ መተግበሪያ ላይ በብዛት በመደመጥ ሙዚቃው አንደኛ መሆኑን አስታውቋል። ሙዚቃውን በጥቂቱ አዳምጠን ወደ እንግዳችን እንመለሳለን። አቶ ቸርነት በዚህ በዓል ላይ የወጣቶች ሚና ምንድን ነው? በዕለቱ የሚጨፍሩት ጭፈራ ወይንም ደግሞ የሚያሳዩት ልዩ ትርኢት አለ ወይ? ወጣቶች ወጣቱ ምንጊዜም ዘፈን የተፈቀደው ለወጣት ነው። በአብዛኛው በዚህ ቦታ ላይ ደግሞ የሚሳተፉ ወጣቶች ምን አይነት ወጣቶች ናቸው ቢባል እድሜያቸው አስራ ሰባት እስከ ሀያ አራት ዓመት በብዛት ያል እነዚህም ያቅፋል እነዚህም ደግሞ በባህሪያቸው ምክንያት ወይም በእድሜያቸው ምክንያት ዘፈንን ነው የምወዱት ዘፈን አለ በአሉን በማስመልከት ሊሆን ይችላል ፍቅር ሊሆን ይችላል የነገሮች ሊሆን ይችላል በአሉ በማስመልከት ይዘፍናሉ ዘፈን አለ ዘፈን ይዘፈናል ዛሬም ድሮም አለ እንግዲህ ጊዜው ነው የምወስነው የዘፈኑን አይነት የዘፈኑን ብዛት የምወስነው ጊዜው ነው ግን ወጣቱ እዚህ ውስጥ ወጣቱ ከፍተኛ ሚና አለው። ወጣት በሚባልበት ጊዜ እኛ ልጃገረድ፣ ሴት፣ ወንድ የሚባል ነገር የለም፣ በኦሮሞ ባህል መሰረት ማለት ነው። ምክንያቱም ስርአተ ፆታ ለሁሉ እኩል ነው ያለው ሴቱም ወንድም፣ ሴቶች ይዘፍናሉ ወንዶችም ይዘፍናሉ። ይሄ በዚህ ቦታ ላይ አለ። እንግዲህ ከአብዛኛው ከአበባ ጋር የተገናኘ ነው። ለምሳሌ አሁን መቀልም ብንወቅ ከአበባ ጋር የተገናኘ ነው። አባቦ የሚባል አለ። ይሄ ከዚህ ጋር የተገናኘ ነው። አሁን ልጃገረዶች የሚዘፍኑታል፣ ወንዶች የሚዘፍኑታል። ለምሳሌ በእርሶ የወጣትነት ዘመን ይዘፈኑ ከነበሩት የኤሬቻ ባህል ዘፈኖች መካከል እስቲ አንዱን ያሰሙን። እስቲ በዛ ጊዜ እያቴ የሚባል እያቴን ልጃገሬ ደግሞ ልጃገሬሎች ደግሞ ዳዮ ይላሉ። አሁን ይህንን የሚያሳይ ነው። አሁን ለምሳሌ አበባ ንለው የሚያሳይ ማለት ነው። ዘፍኜ ነው ያደኩት በአካባቢ ይሄ በጣም ባህላዊ ነው። እኔም እንግዲህ እጅግ በጣም አመሰግናለሁ አቶ ቸርነት። እንግዲህ የኢሬቻን በዓል አከባበር በተመለከተ የተለያዩ ሀሳቦች ይነሳሉ። የተወሰኑ አስተያየት ሰጪዎች ኢሬቻ ሃይማኖታዊ በዓል ነው ይላሉ። የተወሰነ እምነትን የሚከተሉ ሰዎች ዓመትን ጠብቀው የሚዘክሩት በዓል ነው ይላሉ። የተወሰኑት ደግሞ የማንኛውም ሃይማኖት ተከታይ የሆነ ሰው የሚያከብረው ባህላዊ የመስጋና ቀን ነው ይላሉ። እርስዎ በዚህ ላይ ያለውት አስተያየት ምንድን ነው? ይህ በዓሉ እሬሳ የእሬሳ በዓል በራሱነት በራሱ ጊዜ እነሱ ይሸኛው ግን ባህሉ ስለሆነ በባህሉ የሚጠበረው ጊዜ ነው ማምነ ምክንያቱም ባህላዊ በመሆኑ ነው እንጂ ለሃይማኖት ጊዜ አደለም። እኔ አሁን ሬሳ ይሄድ ድሮ በልጅነት ማለት ነው። ዛሬ ከተለያየ ጠቀሆነ አያያዝ ሃይማኖት ነው ምናምን ሚባል ይህ ባህል ባህል በመሆኑ ነው ምንም ነገር ሳይጠቅም ባህሉን ተከትሎ ሄዶ ዘፍኖ እንደ ባህሉ ማለት ነው። ከተሎ ባህል ስለሆነ ይሄ ባህላዊ ለእግዚአብሔር የሚቀርብ ምስጋና ከክረምት ወደ ብራ ወይም ወደ ቦቃ ብራ የሚሸጋገሩበት አምዳት፣ ከተለያዩ ምርጓት፣ ከተለያየ ዶፍ፣ ከተለያየ ጎርፍ አድኗቸው ከዚህ ላበቃቸው አምላክ ምስጋና የሚቀርብበት ነው። ይሄ ደግሞ እንደት ሊይዙ ይችላሉ፣ ግን ባህላዊ ነው ብለን እምነት ነው። እምነትም ነው ጓዳዊ ባህልም ባህል ነው። በቃ የባህል ነው ብለን ማለት እንችላለን። ምክንያቱም ቁማይዳም እንደዚህ ነው ያለው እምነት ነው ነው ያለው እሱም እንደዚህ ነው። ሌሎችም እንደዚህ ጸሐፍት የጻፉት እንደዚህ እምነት ነው የሚል ነው። እምነት እንዳለ ሆነው እሱ በራሱ እምነት አድርገው የሚያምን ሰው ሊያምን ይችላል። ይሄ ባህል ስለሆነ ማናቸውም ሰው በዛ ቦታ ላይ ተገምሰው ማንነት ስለሆነ ባህል ማንነት መገለጫ ስለሆነ ጋራ ንግድ ተገኝቶ ያንን አንድነትን ማሳየት የጋራ እሳቤ፣ የጋራ አንዱ ያለውን ክብረታና አንዱ ለአንዱ ያለውን ክብር የሁላችንም መሆኑን ለማሳየት የሚሰራ በዓል ነው ብዬ ነው ማለት። አቶ ችርነት በእጅጉ አመሰግናለሁ። በስተመጨረሻ ማስተላለፍ የሚፈልጉት መልእክት ወይንም ደግሞ የእንኳን አደረሳችሁ መልእክት ካለ? አዎ እንግዲህ መላው የኦሮሞ ሕዝብ ታላቁ ሆነ ትንሹም በዓል ለምታከብሩ ለኦሮሞ ሕዝብ ብቻ አይደለም፣ መላ የኢትዮጵያ ሕዝብ ይህን በዓል ላይ ምስጃ መጠን ላይ በጣሪያ በመተባበር በአንድነት ለሚቀርቡ ሰዎች በሙሉ በዓሉ የሰላም እንዲሆንላቸው ክረምቱን አልፎ መልካም ዓመት እንዲሆንላቸው ለሁላቸውም የምመኛለው። ለእናንተም ጭምር መልካም ዓመት በዓል i የታሪክ አዋቂውን አቶ ቸርነት ዋቅ ወያን በድጋሚ በእጅጉ አመሰግናለሁ። በዚህ ሳምንት ታዋቂውን የሰብዓዊ መብት ተሟጋች ደፋሩን የአደባባይ ምሁርና ፖለቲከኛውን ፕሮፌሰር መስፍን ወልደ ማርያምን ከዚህ ዓለም በሞት አጥተናል። በዘጠና ዓመታቸው የተለዩን ፕሮፌሰር መስፍን ጎበዝ ገጣሚም ነበሩ። ለዚህ አብነት የሚሆነው ሞት ማለት የተሰኘው ሥራቸው ነው። እንደሚከተለው ይነበባል። ት ማለት! ተንጋሎ መተኛት፣ አለመንቀሳቀስ፣ ፍጹም የእንቅልፍ ዓለም ፍጹም የህይወት ቀውስ አለመደሰት ነው ተከፍቶ አለማልቀስ፣ የሬሳ እኩልነት ርኩስ የለ ቅዱስ፣ በህብረት መበስበስ በየቀኑ መፍረስ። ሞት አለመስማት ነው። ነው ጆሮ ዳባ ልበስ ክርስቶስ ሲሰቀል ሲፈታ በርናባስ። ሞት ማለት አለመናገር ነው፣ ጭው ያለ ዝምታ፣ የመቃብር ሰላም፣ የሬሳ ጸጥታ ድሃ በሰሌኑ ሳጥን ገብቶ ጌታ የውሸት ልዩነት ተጋድሞ በተርታ አይመሾ የአይነጋ ጠዋት የለማታ ሐዘን የለለቅሶ ደስታ ወይ ፈገግታ ዘፈኑና አለቅሶ የምስጥ ሹክሹክታ ሞት ማለት አይረገዝበት አይወለድበት የመቃብር ዓለም ጭንጋፍ የጭንጋፍ ቤት የሰው ልጅ አንደበት ትል የሚሆንበት ክርክር የለበት ውድድር የለበት ውሸትና እውነት በማይበርደው ፍትወት የተሳሰሩበት ይድብብቅ ዓለም ምስጢር የበዛበት ሁሉም በጉድጓዱ የተሸሸገበት ሞት ማለት አለመነቃነቅ እንደ ድንጋይ መድረቅ ደርቆ መላለቅ ክብርና ውርደትን ለይቶ አለመወቅ አዘቅቶ ስተኝቶ በክፋት መጥለቅለቅ በተዋሕዶ መልክ ጠላትና ወዳጅ አብረው ሲደባለቅ ድፍርሱ ከጠራው ባሕሪው ሲደበቅ የሩቁ ሲጠጋ የቅርቡ ሲራራቅ፣ ሞት አእምሮ ሲጠፋ በልጦ ለመመረቅ ሞት ማለት ሞት። ዓለም ስጋት ነው የግድ የለሽ ዓለም ድንጋይ ተሸክሞ በኋላ ላይ መቆም፣ ጤንነት የለበት አያጠቀው ህመም፣ ትዘታ የለበት አይታይበት ህልም፣ ቡቃያው አያሸት ፍሬው አይለመልም፣ ዝናብ አይዘንብበት ድርቅ ነው ዘላለም፣ ሞት ማለት የሞት ሞት አእምሮ ፈራርሶ፣ ህሊና በስብሶ፣ ሰውነት ረክሶ፣ የሞት ሞት ይሄ ነው ትንሣኤ የሌለው። መስፍን ወልደ ማርያም እንጉርጉሮ በተሰኘው መድበላቸው ላይ ያሰፈሩት ነው፣ በ1967 ዓ.ም የተጻፈ Ban chen ta mandroya gan, ban chen is አብረን ስላመሸን ደስ ብሎናል። ዋና አዘጋጀዋ ትዝታ በላቸው ናት። ኤልያስ አስማረ የመርሃ ግብሩ አቀናባሪ ነው። ሀብታሙ ስዩም ደግሞ በመስተንግደው አብሬያችሁ አምሽቻለሁ። ውብ ምሽት ይሁንላችሁ።

Bye.